ፕሬዚዳንት ሮሃኒ በጣሊያን ጉብኝታቸው ከ17 ቢሊዮን ዩሮ በላይ የሚያወጣ የንግድና ኢንቨስትመንት ስምምነት እንዳደረጉ የተገለጸ ሲሆን ከፈረንሳይ ኩባንያዎች ጋር የተደረገው የንግድ ስምምነት ይልቁንም ከጣሊያኑ ጋር ከተደረገው እንደሚበልጥ ተዘግቧል። በኢራን ተዘግተው የነበሩ የፈረንሳይ የመኪና መግጣጠሚያዎችና ፋብሪካዎች ስራቸው በቅርቡ የሚጀምርበት ስምምነት የተደረሰ ሲሆን ይህም ለሁለቱም ወገኖች የኢኮኖሚ እድገት ለውጥ እንደሚያመጣ ነው የሚታመነው። የፈረንሳይ ዋና መኪና አምራች የሆነው ፔጆ ዋና ስራ አስኪያጅ ሚስተር ካርሎስ ዴቮርስ በኢራን ያለውን የገበያ ዕድል ሲገልጹ ከ2017 ዓ ም ጀምሮ ሶስት ዘመናዊ ቴክኖሎጂ የተገጠመላቸውን አዲስ ሞዴሎች እናቀርባለን። በአንድ ዓመት እስከ 200ሺ መኪኖችን ለማምረት የሚያስችል አቅም ለመገንባት ነው የምንሰራው በማለት የተከፈተውን የንግድና የገበያ ዕድል ለጋዜጠኞች አስታውቀዋል። በርካታ የግንባታ ኩባንያዎች በኢራን የግንባታ ሥራዎችን ለማካሄድ የሚያስችላቸውን የመጀመሪያ ደረጃውን እንዳደረጉም የተገለጸ ሲሆን የፈረንሳይ ነዳጅ ኩባንያም 200000 በርሚል ድፍድፍ ነዳጅ ዘይት ከኢራን ለመግዛት ያቀደ መሆኑን አስታውቋል። ኢራን ትኩረት ከሰጠቻቸው የኢኮኖሚ አውታሮች አንዱ የአየር መንገዷን ማዘመንና ተወዳዳሪ ማድረግ ሲሆን ለዚህም 118 የመንገደኛ አውሮፕላኖችን ለመግዛት የሚያስችል ውል ከፈረንሳይ የአውሮፕላን አምራች ኩባንያ ጋር እንደተፈራረመች ተገልጿል። የአውሮፕላኑ ግዢ ብቻ 16 ቢሊዮን ዩሮ እንደሚደርስ ነው የንግዱ ባለሙያዎች የሚገልጹት። ይህም ሆኖ ግን አንዳንድ አገሮች ከኢራን ጋር ያላቸው ውዝግብ ገና አልተቋጨም። አሜሪካ በኢራን በኒውክሌር ፕሮግራሟ ጋር በተያያዘ የተጣለው ማዕቀብ በተነሳ ማግስት ሌላ ማዕቀብ መጣሏ የሚታወቅ ሲሆን ይህም ኩባንያዎች ከኢራን ጋር ለሚያደርጉት ግብይት መሰናክል ሊሆን ይችላል በማለት በተነቃቃው ዓለም አቀፍ ንግድ ላይ ችግር እንዳይፈጥር ተሰግቷል። ኢራን በሰብአዊ መብት ጥሰት ከሚጠቀሱት አገሮች አንዷ በመሆኗም የፕሬዝዳንት ሮሃኒ ጉብኝት እንደዚሁ በተቃውሞ ሰላማዊ ሰልፍም የታጀበ ነበር። ፕሬዚዳንት ሮሃኒ ግን አገራቸው ከቀረው የዓለም ክፍል ጋር በሁሉም የኢኮኖሚ ዘርፎችና በፖለቲካው አብረው ለመስራት ዝግጁ መሆኗን በመግለጽ አሜሪካኖቹ በትንሽ በትልቁ ማዕቀብ መጣላቸውን እንዲያቆሙ ነው ያሳሰቡት። አንዳንድ ችግሮች ሲፈጠሩ በአሜሪካ ምክር ቤት ያሉ ሰዎች በኢራን ላይ ማዕቀብ ለመጣል ይጣደፋሉ፣ በዛሬው ዓለም ማዕቀብ ምንም አይነት ቦታ የሌለው መሆኑን መማር አልቻሉም፣ በማለት ማዕቀብ ለሁሉም ችግር ከሚፈጥር በስተቀር መፍትሄ እንደማያመጣ ሁሉም ሊረዱ ይገባል ሲሉ ተደምጠዋል። በኢራን የተጣለው ማዕቀብ ተነስቶ ኢራን ወደ ዓለም አቀፉ ማህበረሰብ መቀላቀሏ ለኢኮኖሚው ብቻ ሳይሆን ይልቁንም ለዓለም አቀፍ ሰላምና በተለይም በመካከለኛው ምስራቅና ሶሪያ ጭምር ያለውን የፖለቲካ ቀውስ ለመፍታት ጠቃሚ መሆኑን የፖለቲካ ተንታኞች የሚናገሩት አጽንኦት ሰጥተው ነው። ኢራንን በማግለል የሶሪያን፣ የመካከለኛው ምስራቅን ወይንም የየመንን ችግር መፍታት እንደማይቻል በመግለጽ የአውሮፓ ህብረት የውጭ ጉዳይ ፖሊሲ ይህንን አብይ ጉዳይ የግድ ማካተት ያለበት መሆኑን በመጥቀስ ይህ የአሁኑ የንግድ ግንኙነት ወደዚያ ሊያመራ እንደሚችል ያላቸውን ተስፋ ባለሙያዎቹ ይገልጻሉ። ገበያ ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።